በዩጋንዳው ፕሬዝደንታዊ የቃለ መሐላ ስነ ስርዓት የታደሙ የዩናይትድ ስቴትስ የካናዳ እና የአውሮፓ ሕብረት ልኡካን በጦር ወንጀል የሚፈለጉት የሱዳኑ ፕሬዝደንት ኦመር አልባሽር በስነ ስርዓቱ ላይ መገኘታቸውን በዝምታ ተቃውሟቸውን ገለጡ። በሽር ትናንት ከቀትር በኋላ ፕሬዝደንት ዮሪ ሙሴቪኒ ቃለ መሐላ በፈጸሙበት ስነ ስርዓት ከተገኙ በኋላ ወደ አገራቸው ተመልሰዋል። ማይክል ብራውን እና ሊዘቤት ፓውላት ከካምፓላ ለአሜሪካ ድምጽ ያጠናቀሯቸውን ዘገባዎች አሉላ ከበደ እንደሚከተለው ይዞ ቀርበዋል። ምዕራባውያኑን ልኡካን ለዝምታ ተቃውሞ ያነሳሳው በጅምላ ጭፍጨፋ እና በጦር ወንጀለኝነት ተጠርጥረው ሄግ በሚገኘው ዓለም አቀፍ የጦር ወንጀለኞች ችሎት በእንግሊዝኛው ምሕጻር ቃል አይሲሲ የሚፈለጉት የሱዳኑን ፕሬዚዳንት ኦማር አልበሽር በሥነ ሥርዓቱ መገኘትና የኡጋንዳው ፕሬዚዳንት ዮሪ ሙሴቬኒ ችሎቱን በማሳነስ የሰጡት አስተያየት ነው። የዩናይት ስቴትስ የውጭ ጉዳይ ሚኒስትር በትላንትናው ለጢፋ እንዳደረገው ልኡካኑ የካምፓላውን ሥነ ሥርዓት ረግጠው ለመውጣት ተገደዋል። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኤሊዛቤት ትሩዶ ጨምረው እንደተገለጡት በአይሲሲ የሚፈለጉት ፕሬዚዳንት ባሽር ያለምንም ጥያቄ ወደ ኡጋንዳ መብረርና መመለስ መቻላቸው ዩናይት ስቴትስን በእጅጉ ያሳሰበ ጉዳይ ነው። ኡጋንዳ የዓለም አቀፉ የጦር ፍርድ ቤት አባል አገር እንደመሆኗ የዚያችን አገር ምድር የረገጠ በጦር ወንጀል የሚፈለግ ተጠርጣሪ ይዛ ለችሎቱ ማስረከብ ነበረባት፣ ሲሉ ያስረዱት የውጭ ጉዳይ ሚኒስቴር ቃል አቀባይ ኤሊዛቤት ትሩዶ በምትኩ የአገሪቱ መሪ ሞሴቬኒ በይፋ ለፍርድ ቤቱ ያላቸውን ንቀት ማሳየታቸው አሳዛኝ መሆኑን ገልጠዋል። በስነ ስርዓቱ ለተገኙ የአፍሪካ ሀገር መሪዎችና ሌሎች ልኡካን ባሰሙት ንግግር ችሎቱን እንደማይደግፉ የተናገሩት የኡጋንዳው ፕሬዚዳንት ዋጋ የሌላቸው ሰዎች ስብስብ ሲሉ ነው ክብር አሳጥተው መጥራት የመረጡት ችሎቱን። ቃል አቀባይዋ ሲያስረዱም የልኡካኑ ወይም ልኡካኑ የወሰዱት እርምጃ ተገቢ ነው ብለዋል። we believe that walking out in protest is an appropriate reaction to a head of state mocking efforts to ensure a yeah <laughs> እንደ አውሮፓውያን የዘመን አቆጣጠር ከ1986 ዓመተ ምህረት አንስቶ በስልጣን ላይ ለቆዩት ሙሴቬኒ የትላንቱ ቃለ መሐላ ስነስርዓት አምስተኛቸው ነው።